ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም የሀገር ልጆች እንደምን ሰነበታችሁ? ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የአይኖስፌሪክ ከረንት ልዩነትና በጂኦማግኔቲክ መስክ ላይ ያለውን ተጽዕኖ የሚያሳይ ዝግጅት ወደ እናንተ ማድረሳችን ይታወሳል። በዛሬው መሰናዷችን የዚህ መሰናዶ የመጨረሻ ክፍል የሆነውን ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ፀሐይ ከጠቅላላው የሥርዓተ ፀሐይ ውስጥ 99.8 በመቶን ይሸፍናል። የፀሐይ ስበት በዙሪያው ያሉትን ፕላኔቶች ሁሉ ይይዛል። ከዚህም በተጨማሪ የተለያዩ እንግዳ ክስተቶች በፀሐይና በምድር አካባቢ አየር ውስጥ ይፈጠራሉ። በጣም ከሚያስደንቁ የፀሐይ ክስተቶች መካከል ከፀሐይ አካባቢ አየር የሚለቀቁ ድንገተኛ የኃይል ፍንዳታዎች ይገኙበታል። በዚህ ጉዳይ ላይ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስ ሳይንስ ዘርፍ ተመራማሪና የድኅረ ምረቃና ምርምር አስተዳደር መሪ ሥራ አስፈጻሚ ዶክተር ተሾመ ዱጋሳ ሰፊ ገለጻ ያደርጉልናል። ሶላር ፍለር የምንለው ቅን ኢሪጅን ወደ ዲ ሪጅን ስንመጣ ዲ ሪጅን አካባቢ ነው። ዲ ሌሊት ላይ አይኖርም፣ ቶሎ ሪኮምባይን ያደረጋሉ ብዬሻሉ። ወደ አሁን ወደ ኒስራል ይቀየራሉ። ስለዚህ ሌሊት ላይ ኮሚኒኬሽን ብዙም አያስቸግርም፣ ቀን ላይ ነው የሚያስቸግረው። ምክንያቱም ብዙ ኢንተርፌራንሶች ይኖራሉ። ገዚ ምልክ ፍሪኩንሲ እና የአትሞስፈራችን ወይ ደግሞ አይኖስፈራችን ፍሪኩንሲ እኩል ካልሆኑ የምትልክ ፍሪኩንሲ እና የሚዲየምሽ ፍሪኩንሲ እኩል ካልሆኑ የምትልክ ፍሪኩንሲ ወይው አብዞርቢ ይሆናል ወይ ደግሞ ፔኔትሬት አድርጎ እዚህ ጋር የሚጠብቀው ሰውዬው ደግሞ ሪሲቨሩ ምንም አያገኝም ሜሴጅ። እንዲህ አይነት ነገር ሊጠቅም ይችላል ማለት ነው። ሶ በዛ ጊዜ እንዲህ አይነት ሶላር ኢቨንቶች ካሉ ጥንቃቄ ማድረግ የእኛ ፍሪኩንሶችን የምልከቸውን ፍሪኩንሲዎችን ማወቅ እና ይህንን ከባቢ አየራችንን ጸባይ መተንተን ማወቅ ይኖርብናል ማለት ነው። ከዚ ጋር ታይዞ ሁለተኛው ኢቨንት ሲኤምኤ የምንለው ነው። በሲኤምኤ ጊዜም እንደዛው ነው። ሶላር ፍሌር ፕረስቶፍ ነው ራዲሽን ፓርቲክል ሊከተለው ይችላል። ሲኤምኢ የምንለው ግን ፓርቲክል ነው ሙሉ በሙሉ ሃይ ኤነርጂ የሆነ ሚሊዮንስ ኦፍ ቶን ፓርቲክል ከፀሐይ ሲወረወር ማለት ነው። ይህም በጣም ለየት ያለ ኢቨንት ሲፈጠር ነው። አሁን ለምሳሌ በቀደም ሜስራ አንድ አካባቢ በዚህ ዓመት ተሰምቶ የማይታወቅ ሲኤምኢ ነው የተፈጠረ። ከዛ በፊት ትልቅ የሚባለው 2003 አካባቢ ኦክቶበር 2003 አካባቢ ተፈጥሯል። እነዚህ አይነት አይነቶች ሲፈጠሩ ስፔሳችንን ሊያወድሙ የሚችሉ ለምሳሌ ሳተላይትን ሊያወድም የሚችል ኮሚኒኬሽን ሊያዛባ የሚችል ትራንስፎርመርን ሊያቃጥል የሚችል እንዲ አይነት ነገሮች ክስተቶች ከዛ በኋላ ዋርን ተደርጎ እንዴት ከዚህ ልንከላከል እንችላለን የሚለው ሳይንቲስቶች እያጠኑበት ያለ ሁኔታ ነው ማለት ነው። ሲኤምኢ ሲኖር ካረንትን ዲስተርብ ያደርጋል። ኖርማሊ ምንድን ነው እኛ የምናጠነው ጂፒኤስ የአሜሪካ ሳተላይት ፍሪ ነው፣ ኮመርሻል አይደለም። ለማንኛውም ለሪሰርች የሚውል ሳተላይት ነው። ስግናል ሁል ጊዜ ይልካሉ። ሰው እዚህ ጋር ተቀባይ ሬዲዮ ረሲቨር ወይ ደግሞ ጂፒኤስ ረሲቨር ይተከላል። ኢትዮጵያ ውስጥ ብዙ ቦታዎች አሉ። ይህንን ተጠቅሞ ብዙ ጥናቶች ይሰራሉ። አንዱ ከዛ ውስጥ እኛ የምንጠቀመው እንደ አንድ ኮምፖነንት አትሞስፌራችንን አዮናይዜሽን ኮንቴንቱን የምናጠናበት ነው። አዮኖስፍራችን ኮንቲኔንቱ ስንት ነው ስንት ቻርጅ አለው የሚለውም ማለት ነው ኦኬ ራዴሽን መጣ፣ አይናዜሽን ፈጠረ፣ ምን ያህል ነው የሚለውን ማለት ነው። እሱን በተለያየ ፕሮሴስ ምን ያህል አለ። አሁን ለምሳሌ ከዚህ ወዲያ ስንሄድ እስከ 60 ኪሎ ሜትር፣ እስከ 20 ኪሎ ሜትር ወይ ደግሞ 400 ኪሎ ሜትር ምንሄድ፣ ጥቅሉ ስንት ሊሆን ይችላል ቶታሊ ብለን ብንጠየቅ፣ በጂፒኤስ ሶራሲ በለዚህ ጋር እሱን ፕሮሴስ ተደርጎ ኮንቴንቱ ይታወቃል ማለት ነው። በሲኤሚ ጊዜ ይሄ ኮንቴንት ይለወጣል ወይ፣ እንዲጨምር ያደጋል ወይ ደግሞ እንዲቀንስ ያደጋል። ብዛታቸው ከጨመሩ ካረንት ላይ ኢፌክት አለሁ። ብዛታቸው ከቀነሱ ካረንት አፈጣጥ ላይ ኢፌክት አለሁ። ያ ደግሞ መሬት ላይ መጀር የምናደርገው በማጋዝ ሞተራችን መጀር የምናደርገው አናሊሲስ ወይ ሊጨምር ይችላል ወይ ሊቀንስ ይችላል። በአጠቃላይ እነዚህ ሶላር ኢቨንቶች አትሞስፌራችን ውስጥ የምንገምተው ቶታል ቻርጅ ወይ እንዲጨምር ወይ ደግሞ እንዲቀንስ ያደርጋል። ሌላ ፋክተሮች ሊኖሩ ይችላሉ። ሌላ ይህንን እንዲጨምር እንዲቀንስ፣ አሁን ለምሳሌ አትሞስፈሪክ ዊንድ ንፋስ ከባድ ሊሆን ይችላል፣ ቀላል ሊሆን ይችላል። ከባድ ከሆነ ዲናሞ በጣም እንዲፈጥን ያደርጋል። እሱን አሁን ለምሳሌ መጀር የሚያደርግ መሳሪያ የለንም መሬት ላይ የንፋስ አቅጣጫ የምለው አይደለም። አንዳንድ መሳሪያዎች ባህር ዳር ዩኒቨርሲቲ አካባቢ ተተክለዋል። እነሱን ፋይበር ኢንተርፌሮሜትሪ ተብሎ ይጠራል። እሱ ተጠቅሞ አንዳንድ ምን ያህል ፍጥነት አለው ንፋሱ ወዴት እየነፈሰ ያለው እሱንም አንድ ፋክተር ሊያደርግ ይችላል፣ የካረንት ተፈጣጠር ላይ ማለት ነው። በዚህ ሁኔታ ሶላር ኢቨንቶች፣ ሶላር ፍሌር እና ሲኤምኢ ብዙ የዚህ ክስተት አጠንጣኝ የካረንት ወይ ደግሞ የኤሌክትሮን ኮንቴንት ብዛታቸውን፣ ምን አይነት ቻርጅ አለ፣ ብዛቱ ስንት ነው፣ እንዴት ላያወጣል የምለውን ለማወቅ እነዚህ ኤክስተርናል ኢቨንቶች ናቸው። በሌላ አቅጣጫ ይሄ ሶላር ፍሌር ሲፈጠር ራዲዮ ብሎክ አውት ይፈጥራል። ኮሚኒኬሽን ሊቋረጥ ይችላል። አሁን ኮሚኒኬሽን ኖርማሊ አይኖስፍር አብዛኛው ጊዜ የሚጠቅመን ለሎንግ ዲስታንስ ኮሚኒኬሽን ነው። ከዚህ ጋር አሁን ወደ አውሮፓ ወይ ወደ አሜሪካ ወይ ወደ ሌላ አቅጣጫ የምንጠቀምበት ምክንያት አይኖስፍር ስላለ ነው። ያ ዌብ ከዚህ ስለቀቅ ሌላ ቦታ ላይ ረሲቨሩ ጋር ይደርሳል ማለት ነው። አይኖስፍር ባይኖር ሪፍሌክት የሚያደርግ ሚዲየም የለም። ከዚህ የምንለቀው ፍሪኩንሲ እና የአትሞስፈራችን ፍሪኩንሲ እኩል ካልሆነ ወይ ደግሞ ከዛ በታች ካልሆነ ወይ ፍሪኩንሳችን እኛ የላከነው ኢነርጂ ሜሴጅ ወይ ይዋጣል ወይ ደግሞ ጥሶ ያልፋል። ስለዚህ ምንድን ነው ይሄ የሚያሳየው፣ አይኖስፈራችን ውስጥ ፕላዝማ ዴንሲቲ ሁልጊዜ ቋሚ አይደለም፣ ተለዋዋጭ ነው። በሰዓት ይለዋወጣል። ምክንያቱም ራዲሽናችን አሁን የፀሐይ አቅጣጫ ይዞራ ወደ ሌላ፣ በወቅት ይቃየራል፣ በሶላር ሳይክልም ይቃየራል። ሶላር ሳይክል ማለት በአማካኝ 11 ዓመት የሚፈጅ ማለት ነው። በዛ ሊለዋወጥ ይችላል። ስለዚህ ይህንን ለማወቅ ግድ መጠናት አለበት። ማለት ምን አይነት ጸባይ አለው የእኛ አትሞስፌር ከዚህ ወላ ሲንሄድ እዚህ አካባቢ ኮሚኒኬሽን ከዚህ ባህር ዳር ከዚህ መቀሌ፣ አፋር፣ ከዚህ ሶማሊያ ኮሚኒኬት አደረጋለሁ ካልሽ ሎንግ ዲስታንስ መላካለን ፍሪኩንሲ የዚህኛው ፀባይ መታወቅ አለበት ማለት። ሶ ሶላር ፍሌር ካለ ኮትሮ የምታቂው ነገር የተለየ ስለሆነ የአንቺ ፍሪኩንሲ ትልክ ፍሪኩንሲ ይረበሻል ወይ ዲሌይ ይሆናል ዘግይቶ ነው የሚደርሰው አሁን በዘገየ ጊዜ ፍሪኩዌንስ በዘገየ ጊዜ አንቺ ለምሳሌ ከዚህ ውጭ ይሄዳል ብሽ ካልሽ ያ ሎኬሽን ይዛባል ማለት ነው ሮንግ ሎኬሽን ላይ ነው የምታርፊ ስለዚህ ሎንግ ሎኬሽን ካርደፍ ብዙ ክሳራዎችን ሊያመጣ ይችላል አሁን ሶላ ፍሌርን አትሞስፈራችን ወይ አይኖስፈራችን ላይ ያለው ተጽዕኖ መታወቅ መጠናት አለበት ማለት ነው በዛው ልክ ካረንትን ይጨምራል እሱን ደግሞ ልናየ የምንችለው እዚሁ መሬት ላያችን ሆነን ልናያ እንችላለን ማለት ነው የጠፈር ሳይንስ የቴክኖሎጂ ፈጠራና የኢኮኖሚ እድገትን ያበረታታል። ለአብነትም በመጀመሪያ ለወታደራዊ አሰሳ ተብሎ የተነደፈው ጂፒኤስ አሁን ከበርካታ ስራ ጀምሮ እስከ ግልቢያ ድረስ ወሳኝ ሚናን ይጫወታል። ሳተላይቶች የአየር ሁኔታን ለመቆጣጠር የተፈጥሮ አደጋዎችን ለመተንበይና፣ ብሔራዊ ደህንነትን ለማረጋገጥ ወሳኝ መረጃዎችን ይሰጣሉ። ምድርን የሚመለከቱ ሳተላይቶች የደን ቃጠሎን መለየት፣ አውሎ ነፋሶችን መከታተልና፣ ወታደራዊ እንቅስቃሴዎችን መከታተል፣ በዚህም አንድ ሀገር ለችግሮች ፈጣንና ውጤታማ ምላሽ እንድትሰጥ ያስችላል። አይኖስፔሪክ ከረንትና ጂኦማግኔቲክ መስክን በሚፈለገው ደረጃ አለማጥናት የሚያስከትለውን ምጣኔ ሀብታዊ ተጽዕኖ ዶክተር ተሾመ ገልጸውልናል። አያይዘውም ይህ ሳይንስ ምን አይነት ጥቅም ያስገኛል የሚለው ሐሳብ ላይ ሰፊ ገለጻ አድርገዋል። የመሬታችን ማግኔቲክ ፊልድ ተዛባ ማለት ወይ ጨመረ ወይ ቀነሰ ማለት በጣም ኢምፕሊኬሽን አለው የሚያሳይ ነገር አለው። ለምሳሌ ናቪጌሽን ከአንድ ቦታ ወደ ሌላ ቦታ ኮምፓስ ተጠቅመን የምንንቀሳቀስ ከሆነ የማግነት ፊልድ ነው የምንጠቀሙት። የሚጠቅሙት አሁን ኮምፓስ የሚጠቅሙት እንዲህ ዓይነት ነገር ነው። ይ የማግነት ፊልድ አማውንት ወይ ደግሞ የነበረው ነገር የሚንቀሳቀስ ወይም ደግሞ ለወጥ ከሆነ ወደምንሄድበት ዳይሬክሽን ልዛባብኝ ይችላል ማለት ነው። ኖርማሊ ለምንድን ነው ይህንን የምናጠናው? ምን ጥቅም አለው ማለት ለሀገር ለሀጉር ምን ጥቅም ያስገኝ ይችላል? ይህንን ባናጠና ምን እንጎዳለን? የምለውን ወደኋላ መለስ ብሎ ማሰብ ጥሩ ነው። ኖርማሊ የመጀመሪያው ሳይንቲፊክ አንደስታንዲንግ ነው። ማለት ይህንን ነገር አናላይዝ ባረግሽ ቁጥር አሁ ለምሳሌ ሞዴል መስራት ትችያለሽ። መሳሪያ ባይኖር፣ ኦኬ የሆነ ሀገር የሆነ መሳሪያ ለመግዛት እንበል በታቀደው ጊዜ ውስጥ ባይደርስ ሞዴል በመስራት ያንን የሚተካ አይነት ይህ የሚመጣ ደግሞ ሁሉ ጊዜ ሪሰርች በማድረግ ወይ ደግሞ ኢንቨስቲጌት በማድረግ ይሄዳል ማለት ነው። አንዱ ይሄ ነው። ሁለተኛው ኢንፍራስትራክቸር ላይ ነው። አንድ ትራንስፎርመር ምን ያህል ዋጋ እንደሚያወጣ አንዷ፣ ሌላ ደግሞ ሳተላይት ውሰጅ። አንድ ሳተላይት ምን ያህል ባጅት ወጥቶበት እንደሚገነባ ግልጽ ነው፣ ውድ ነው። ያንን ሴፍ ማድረግ፣ ያንን ሴፍ አረግሽ ማለት አንድ ኢኮኖሚን ሴፍ አረግሽ ማለት ነው። ሁለት ሳይንቲስቶች ቢ አስተዋውኑት ሊሆን ይችላል። እዛ ሳተላይት ያሉ እሱም ሴቭ አረግሽ ማለት ነው። ይህንን ሴፍ ልታደርግ የሚችሉ እነዚህን ክስተቶች ማወቅ እና ቅድመ ጥንቃቄ በማድረግ ማለት ነው። አሁን ለምሳሌ ስፔስ ኤክስ ባለፈው ዓመት ፌብራሪ 223 አካባቢ የኤለን ማክስ ሳተላይቶች እንደ ወደሙ ከጋዜጣ ወይ ደግሞ ከሚዲያ ሰምተሽ ሊሆን ይችላል። እሱ በስፔስ ዌዘር አማካኝነት ነው። ስፔስ ዌዘሩ ድራግ ሊሆን ይችላል። ከዛ ጋር ታይዞ ደግሞ ከፀሐይ የሚመጣ ተጽዕኖዎች ሊሆኑ ይችላሉ። ስለዚህ ያንን ሂስትሪ ማወቅና ይህን ሁሉ ወጪ እንዳይወድም እንዳይጠፋ መጠበቅ ግድላል ማለት ነው። ሌላው ኮሚኒኬሽን ኮሚኒኬሽን ሊዛባ ይችላል ሊዛባ ይችላል ስልሽ ቀጥታ ወደ ረሲቨሩ ወደ አሁኑ ላይደርስ ይችላል አንድ ሊዘገይ ይችላል፣ ኖይዚ ሊበዛበት ይችላል ሰንትሌሽን ይህንን የሚያደርገው ሁሉ ከአትሞስፌራችን ውስጥ ያለ ፕሮሰስ ነው ማለት ነው። ሌላው ናቪጌሽን ናቪጌት የሚያደርጉ ጂፒኤስ ነው የሚጠቀሙ ጂፒኤስ ሲጠቀሙ ጂፒኤስ የሚሰጠው መረጃ በሲግናል ነው። ያ ሲግናል ሲመጣ የሆነ ሚዲየም ውስጥ ባዶ ቫኪም ውስጥ አለ የሚሄደው ሚዲየም ውስጥ ይወጣል። ሚዲየም ማለት ልክ እንደ ማለት ነው ውሃ፣ አየር ምናምን። ስለዚህ አሁን ከጂፒኤስ የሚለቀቀው ሲግናል ይህን ሁሉ ዲስታንስ ተጉዞ ነው የሚመጣ። ጂፒኤስ አለችው ወደ ሃያ ሁለት ሺህ ኪሎ ሜትር አካባቢ ነው ወደ መሬት ሲግናል ስልክ ብዙነ ሰው አንድ ለኮሚኒኬሽን ይጠቀማል። ለናቪጌሽን ይጠቀማሉ፣ ለሪሰርች ይጠቀማሉ። ስለዚህ አሁን ናቪጌሽን ውስጥ እናወጣ አሁን አቅጣጫ ድሌይ ሆነ ማለት የምታርፊው ቦታ ሮንግ ሊሆን ይችላል። አሁን ለምሳሌ የሆነ ከፍታ ለስር ይችላል ወይም ደግሞ ሆነ ነገር በጂፒኤስ ኮንስትራክሽን ልትፈልግ ትችያለሽ። ያን የሚጠቅሙ በጂፒኤስ ረሲቨር ነው እ ደግሞ በሲግናል ነው። ስለዚህ ያ ሲግናል የሆነ ሚዲየም ውስጥ ተቋርጦ ነው ይመጣ። ኢንፎርሜሽኑ የተዛባ ኢረር ዲሌይ እንዳይኖር አትሞስፈራችን ሙሉ በሙሉ መጠናት ይኖርበታል ማለት ነው። በዚህ ረገድ ሀገራት በጣም እዚህ ራድ በጣም እየሰሩ ነው ያሉት። እኛም እንደ አቅማችን እየሞከርን እየሰራን ያለንበት ሁኔታ ነው ማለት ነው። ፓውር ግሪል ስንል ኤሌክትሪክን የሚያመነጭ የሚያስተላልፍ፣ ለቤት ለንግድ ተቋማትና ለኢንዱስትሪዎች የሚያከፋፍልና እርስ በርሱ የተያያዘ የኤሌክትሪክ መረብ ነው። አይኖስፌሪክ ከረንት በዚህ ረገድ የሚያስከትለውን ተጽዕኖ ዶክተር ተሾመ ዱጋሳ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስ ሳይንስ ዘርፍ ተመራማሪና የድኅረ ምረቃና ምርምር አስተዳደር መሪ ሥራ አስፈጻሚ እንዲህ ይገልጹታል። ሌላው ኢፌክቱ ፓወር ግሪድ ላይ ነው። የማይታወቅ ትኩረት የማይሰጥ ማለት ነው አክቹዋሊ ብዙ ጊዜ እዚህ እኛ ሀገር ላይ አይታይም። ኢምፓክቱ ያነሰ ይመስላል። ፓወር ግሪድ፣ ፓወር ላይንስ፣ ይሄ ካረንት አይኖስር ውስጥ በዛ ማለት ካረንት ኢንዳክሽን ያደርጋል፣ ኢንዱስ ያደርጋል። የኤሌክትሪክ መስመሮች አሁን ለምሳሌ የአባይ ኤሌክትሪክ መስመር ትልቅ ነው። በነፋስ ወይ ደግሞ በሰው ሰራሽ የሚወድመውና በሶላር ኤቨንት የሚወድመው ውድመት የተለያዩ ናቸው። ፓወር ላይንስ ጂኦማግኔቲክ ኢንዱስትሪ ካረንት ብለን የምንጠራው ማለት ነው። ፓይፕላይንስ ፔትሮሊየም ልን እንችላለን አሁን ሀገራት ከአንድ ሀገር ወደ አንድ ሀገር ነዳጅ ይታለፋል፣ በቱቧ ፓይፕላይንስ። ያ እንዲወድም እንዲዝግ ያደርጋል ማለት ነው። ያ ካረንት ኢንዱስ ሲሆን እንዲያ ነገር ደግሞ የሚበዙ ሶላር ኢቨንቶች ሲኖሩ ነው። ስለዚህ ይህንን ምን አይነት ኢንስትሩመንት ምን አይነት ኢንፍራስትራክቸር መጠቀም አለብን የምለው፣ ቅድመ ጥንቃቄ ማድረግ የተሻለ ይሆናል ማለት ነው። ዶክተር ተሾመ ዱጋሳ በስፔስ ሳይንስ ዘርፍ መደረግ አለበት ያሉትን ሐሳብ እንዲያካፍለውናል። ክላይሜት ዌዘር፣ አትሞስፌሪክ ዌዘር ብለን የምንጠራው የአየር ነብ ቢቢሲ ላይ ወይ አልጀዚራ ላይ የምንሰማቸው ክስቶች ሊኖሮች ሀሪክን ብለው ያወራሉ። የሙቀት መጠን ጨመረ፣ ቀነሰ፣ ቶርናዶ ከዌዘር ጋር ታይዞ ክላይሜት ዌዘር ጋር ታይዞ ብዙ ያወራሉ። የቆየ ሳይንስ ነው። በጣም አፕሪሼት የሚደረግ ሳይንስ ነው። አሁንም ይሄ ስፔስ ዌዘር ከስፔስ ሳይንስ ጋር ታይዞ ቅርብ ኢንቨስቲጌሽን፣ አክቹዋሊ ቅርብ ነው። ይሄ ስፔስ ሳይንስ ኢንቨስቲጌሽኑ ቅርብ ነው። ስለዚህ ይሄ ስፔስ ዌዘር ትኩረት ማድረግ ያለብን ነገር ሆኖ ነው እኔ የምታየኝ። ታዳጊዎችም የሃይ ስኩል ሊሆን ይችላሉ ተመራማሪዎች ሊሆን ይችላሉ ስፔስ ዌዘር ከፀሐይ እስከ ምድር ያለውን ኢንቫይሮንመንት መገንዘብ ምን አይነት ኢቬንቶች ናቸው ልኖሩ ይችሉ የሚችሉ ምን ሊፈጥሮ ይችላል የሚለውን ማወቅ እና ምን አይነት ኢምፓክት ደግሞ ያመጣል ኢንፍራስትራክቸር ላይ እንዴት ኢምፓክት የሚያደርገው ሶሻል ላይ ኢምፓክቱ ማወቅ ይቻላል። ኢኮኖሚክ ኢምፓክት እንዴት እንደሚያመጣ ስላልታየ ነው። እኛ ላይ እኛ ላይ ስላልታየ ነው ይሄንን ማወቅ ግድላ ትኩረት ማድረግ ግድላ፣ አይቀሬ ነው። ወደፊት ልክ እንደዚህኛው እንደ ክላይሜት ዌዘር፣ ስፔስ ዌዘር ተብሎ በእኛ ተቋም ሰንተር አቋቁመን እየሰራን እንገኛለን። እሱ እያደገ እያደገ ሲሄድ ለብዙ ክላየንቶች ሰርቪስ የምንሰጥ ሁኔታ ሊፈጠር ይችላል። ለአየር መንገድ ሊሆን ይችላል፣ ለኤልፓ ሊሆን ይችላል፣ ኮሚኒኬሽን ሊሆን ይችላል፣ ለኢትዮ ቴሌኮም ሊሆን ይችላል። ምክንያቱም መታወቅ አለ። ለምሳሌ ዛሬ በረራ አለ። ዛሬ በረራ ተቋርጧል ብለው ሀይ ፖል አካባቢ ወደ ሰሜን ዋልታ ወደ ካናዳ፣ ወደ ታጫ ስራ አካባቢ ወይዘሩ አጥንቶ ኦኬ። ስለዚህ ኮሚኒኬሽን፣ ምክንያቱም አንድ አብራሪ ኮሚኒኬሽን የተቋረጠ ይድልም ሊሆን ይችላል ኮሚኒኬሽን በጣም ወሳኝ ነው። ስለዚህ ይህ ስፔስ ወዘር ለወደፊት አዳማጮቻችንም የሚከታተሉ ሰዎችም ይህንን የተከታተሉ ይህንን ሳይንስ እንዲያነቡ እንዲያዳምጡ መልክት ያሳልፋለሁ ማለት ነው። ውድ የአገራችን ልጆች፣ የዕለቱ ከምድር እስከ ህዋ መሰናዷችን ያዳምጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንጠብቃችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ሰብስቤ አይሉ ነኝ። ከሌሎች የኤፍኤም አዲስ ዘጠና ሰባት ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ